Okay. ما هبه لا ما هبارسة. በሜልበርን ሕይወቷ ያለፈው የወይዘሮ ትረንጎ ታደሰ ስርዓተ ቀብር ቅዳሜ ይፈጸማል። ወይዘሮ ትረንጎ ታደሰ ከአባቷ አቶ ታደሰ አባተና ከእናቷ ወይዘሮ አልማዝ አባተ በቀድሞ ሲዳሙ ክፍለ ሀገር ሲዳማ አውራጃ አለታወንዶ ወንዶ ወረዳ ሺሻ የሚባል ልዩ ስፍራ በአሁኑ ሲዳማ ክልል በኤሮፓውያን አቆጣጠር በ1979 ዓ ም ተወለደች። እድሜዋ ለትምህርት ሲደርስ በአቅራቢያ በሚገኘው ቦርጋ የመጀመሪያ ደረጃ ትምህርት ቤት ሁለተኛ ደረጃን በታቦር መለስተኛ ሁለተኛ ደረጃ ትምህርት ቤት በመማር 12ተኛ ክፍልን አጠናቃለች። ሕይወቷን ለመቀየር፣ ቤተሰቦቿን ለማገዝ ካላት ቀና አይነት ስራ ፍለጋ ኑሮዋን ወደ አዲስ አበባ አደረገች። ኢትዮጵያ ውስጥ ለጉብኝት የሄደ ሚስተር ላይዛ ከተሰኘ ሰው ጋር አዲስ አበባ ተዋውቃ ጋብቻ በመፈጸም በ2008 ዓ ም ኑሮዋን አውስትራሊያ ሜልበርን አደረገች። ከባለቤቷ ጋር ከሁለት ዓመት በላይ ያልቆየችው ትሩንጎ መሐመድ ኢብራሂም ሐሰን ከተባለ ለረጅም ጊዜ አውስትራሊያ ውስጥ የኖረ፣ ለረፍት አገር ቤት በሄደ ጊዜ ትሩንጎን የሚያውቋት ሰዎች ስለ እሷ ነገሩት፣ ስልኳንም ሰጡት። መሐመድ ኢብራሂም ደወለላት። ተቀራርባ ፍቅር የጀመረችው ትሩንጎ ከጋብቻ ውጪ የወለደችው የ15 ዓመት ወንድ ልጅ እናት ነበረች። ለቤተሰቦቿ የመጨረሻ ሁለተኛ ሴት ልጅ የነበረችው ትሩንጎ ወላጅ እናቷን በመጦር የልጅነት ኃላፊነቷን በአግባቡ የተወጣች ለቤተሰቦቿ ረሩህና ታዛዥ ልጅ ነች የሚሉት ወላጅ እናቷ ወይዘሮ አልማዝ ባተ፣ ልጄ ትለየኛለች ብዬ አላልኩም። ሰላስ ስልበው ተለየችኝ ያለችኝ እሷ ነበረች። እሷም ሞተችብኝ ሲሉ መሪር ሐዘናቸውን ይገልጻሉ። ታታሪ ልጄ ነበረች ትርንጎን አዲስ አበባ ለረፍት በሄድኩበት ጊዜ የሚያውቋት ሰዎች ስልኳን ሰጡኝ። አውስትራሊያ እንደተመለስኩ ደወልኩና አገኘኋት። ተቀራረብን፣ ፍቅርም ጀመርን። አንድ ወንድ ልጅም ወለድን የሚለው የቀድሞ ፍቅረኛዋና የልጁ አባት መሐመድ ኢብራሂም ሐሰን ትርንጎ መልካምና አፍቃሪ ነበረች ሲል ይገልጻታል። ግን በጣም ጥሩ ፍቅረኛ ነበረች። በጣም ጥሩ፣ በቃ ጥሩ ሴት ነበረች። እና እና አብረን ስኖር ልጅ ወለድን፣ ብሩክ የሚባል ልጅ ወለድን። የትርንጎ ታላቅ እህት ልጅ ሄለን ደመቀ ትርንጎ ቤተሰቧን የምትንከባከብ የምትደግፍ፣ በተለይ ገቢ የሌላቸው ቤተሰቦችን በአካባቢያችን ሳይቀር ትረዳ የነበረ በተወለደችበት አካባቢ ተወዳጅ የነበረች መልካም ሰው ናት። አይናችን የጠፋው በሕልፈቷ ምን እንደምል አላውቅም። ሁልጊዜም ተስፋ የማደርገው መምጣቷን ነበር ስትል ትገልጻለች። አንድ ላይ ያደግነው ነው እኔ ከእናቴ ይልቅ እሷ ነውና እንደ በቃ እንደ እህት የማየው እንደ እናትም እንደ እህትም እንደ አክስትም ለእኔ ትርንጎ ሁለ ነገሬ ናት። እህቴም ነች፣ አክስቴም ነች፣ መካሬ ነች። በጣም የምወዳት የምወዳት እህቴ ናት እና ትርንጎ ለሰው ሩህሩህና ደግ የሆነች የተቸገረን የምትረዳ የሁላችን አይናችን ብሌን ናት። የሁላችንን ጎዶሎ የምትሞላ ለሁላችን የምትደርስ ደግና ጠንካራ እህት ነበረች። መምጣቷን ነበር ተስፋ ሳደርግ የነበረ ባልጠበቅኩት መንገድ ተለየች። እህቴ ምስጥረኛዬ፣ ጓደኛዬ፣ አክስቴ ሁሉ ነገር ናት ትርንጎ እግዚአብሔር አምላክ ነፍሷን በአጸደ ገነት ያኖርልኝ እላለሁኝ። ስለ እሷ ተጨንቃችሁ በዛ አገር በሰው አገር ያላችሁ ትውልድ ኢትዮጵያውያን በሙሉ ስለ እሷ ተጨንቃችሁ እሷን ነገር ለማስኬድ ለተባበራችሁ ሁሉ እግዚአብሔር ይባርካችሁ። ሀዘን ቤታችሁ አይግባ። እግዚአብሔር ይስጥልኝ። ሟች ትርንጎ ታደሰን ለረጅም ጊዜ የምታውቃት የሜልበርኗ ነዋሪ ምህረት በላቸው ትርንጎ የተዋወቅኳት ቤተ ክርስቲያን ውስጥ የመጽሐፍ ቅዱስ ጥናት ላይ ነው። ትርንጎ በጣም መልካም ሴት ነች። እልፈቷ አስደንግጦኛል፣ አዝኛለውም። ጥሩ ልብ ያላት፣ ሰውን የምትረዳ ደግ ነበረች ስትል ጓደኛዋን ታስታውሳለች። ትርንጎን የተተዋወቅኳት በባይብል ስተዲ ባይብል ስተዲ ስንገናኝ በቸርች በኩል ነው ያወቅኳት እና ሁልጊዜ አርብ አርብ ማታ ላይ ባይብል ስተዲ እንገናኛለን እናን ጓደኝነታችን በዛ ቀጥለማት ማለት ነው። አብረን ቸርች እንሄዳለን። እንደሱ እነን ያወኳት ቱ ታውዘንድ ኢለቨን ላይ ነው። ልጇ ገና የስድስት ወር ስድስት ወር አንድ ዓመት ያልሆነው ልጅ ጋር እና በጣም ጥሩ ሴት ካይንድ። በጣም በእውነት እንደዚህ ይመጣል ብዬም አልጠበኩም ነበር። በጣም ጥሩ ልብ አላት ሰው መጠየቅ ሰው ሄዶ መርዳት ትወዳለች እና ብዙውን ጊዜ አንድ ሰው ታመመ ወይ የሆን ነገር ሆነ ሲባል እሷ መጀመሪያ ኩካር ጋዛ መደርስ በጣም በጣም ጥሩ ጥሩ ልብ አላት። የወይዘሮ ትርንጎ አባተ ስርዓተ ቀብር ቅዳሜ በጽዮን ቤተ ክርስቲያን ሃይማኖታዊ ስነስርዓት ከተከናወነ በኋላ ይፈጸማል። ለወይዘሮ ትርንጎ ታደሰ ልጅ፣ ቤተሰቦች፣ ጓደኞች ኤስቤስ ሬዲዮ መጽናናትን ይመኛል። ለኤስቤስ ሬዲዮ Elias Kudisa, Victoria. ما السبب؟ لا ما